አርቲስት፣ ሙዚቀኛ፣ ክራር፣ ጥሩምባ፣ ፒያኖና አኮርዲዮን የመሳሰሉትን የሚጫወቱ ደራሲ፣ ምትሃት አከናዋይ፣ የውዝዋዜ አሰልጣኝ፣ ጽሑፍ አዘጋጅ በህብረተሰቡ ዘንድ ተወዳጅነትን ያተረፉት አቶ ተስፋይ ሳህሉ በታወቁበት የልጆች ጊዜ ድርሰትና የተረት አዘጋጅ በመሆናቸው የሚጠሩበትን አባባ ተስፋዬ የሚል መጠሪያ ስም እንደለገሳቸው የሚታወቅ ነው። አባባ ተስፋዬ የተወለዱት በቀድሞ በባሌ ጠቅላይ ግዛት ሲሆን፣ ሐረር በራስ ሆቴል በመቀጠልም በአዲስ አበባ ማዘጋጃ ቤት በብሔራዊ ቲያትር የመድረክ አስተዋዋቂና በቴሌቪዥን ትርኢት አቅራቢነት አገልግለዋል። በዘጠና ስድስት ዕድሜያቸው ከዚህ ዓለም በሞት ተለዩ። ስለ አርቲስት ተስፋዬ ሳህሉ በአውደ ምህረቱ ታሪካቸው ከተነበበው አባባ ተስፋዬ በትወና ዓለም ከሰባ በላይ ቲያትሮችም ተጫውተዋል። ሃሁ በስድስት ወር፣ እናት አለም ጠኑ፣ ኤዲፐስ ንጉሥ፣ አሉላ አባ ነጋ፣ ዳዊትና ኦሪዮን፣ ኦቴሎ፣ አስቀያሚዋ ልጃገረድ፣ ስነ ስቅለትና የአዛውንቶች አባት አባባ ተስፋዬ ከተወኑባቸው ተውኔቶች ጥቂቶቹ ናቸው። በኮሪያ በተደረገው ዘመቻ በሰርጀንት ማዕረግ እና ለስራዎቻቸው ስምንት ሜዳሊያዎች እና ለበርካታ ሽልማቶች ብቁ ሆነዋል። በጸባኦት ቅድስት ስላሴ ካቴድራል የተገኙት ምክትል ጠቅላይ ሚኒስትሩ አቶ ደነቀ መኮንን ያሰሙት የዚያ አንጋፋ አርቲስት ፈቴዎ ሲሰማ ሁሉንም እጅግ በጣም አሳዝኗል። ብዙ ታሪክ የሰሩ ብዙ ሌጋሴ ያላቸው ብዙ ያስተማሩ ናቸው። የነገር ከሳቸው የሚማረው ብዙ አለ እና ሁላችንም በጣም አዝነናል። የተጎዳቸው ቤተሰቦች፣ አጠቃላይ አድናቂዎቻቸው፣ የሌጋሴ ተከታዮቻቸው ሁሉ መጽናናትን እመኛለሁ። እኛም በጣም አዝነናል። ከአርቲስት ተስፋዬ ሳህሉ ጋር አብሯቸው ለበርካታ ዓመታት የሥራ ባልደረባቸው ዶክተር አርቲስት ተስፋዬ በእትብ ውስጣ ከዚህ ባሻገር ማንም ያልገለጸው ኮሜዲያን በዛ ዘመን በአፄ ኃይለ ሥላሴ ዘመን እሱና በላይ መረሳ የሚባል ከሱ ጋራ ትልልቅ ስራዎች ተሰርተዋል። በኮሜዲያን ቻርሊ ቻፕሊን አይነት እንደውም ከነሱ የበለጠ ስራ ትልልቅ ስራ በጣም እጅግ በጣም ኮሜዲያን ነው። በዛ ላይ ማጂከር ነው አስማተኛ፣ አስማትን የማቅረብ ብቃት አለው እና እየተከበረ ሰው ነው። አከብረዋለሁ፣ አደንቀዋለሁ። አሁን ደግሞ የክብር ዶክተር ዲግሪ በማግኘቱ ስሙ ለታሪክ ይኖራልና እግዚአብሔር ነፍሱን ይማር ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።